አድምጡት ይህን ቪዲዮ አድምጠው። ሰላም ጤና ይስጥልን። ኢትዮ ኢሉሚናት ለመቀላቀል ፈልጋችሁ ትክክለኛውን ማግኘት ላልቻላችሁ በ0939974888 ይደውሉ። ትክክለኛው ድርጅታችን ይህ ነው።